ለወራት የዓለም ስጋት ሆኖ ለቀጠለው የኮሮና ቫይረስ ወረርሽኝ የሚጋለጡ ሰዎች ቁጥር በኢትዮጵያም እያሻቀበ መሄዱን ተከትሎ የኢትዮጵያ መገናኛ ብዙሀን ግለሰቦች ሊያደርጓቸው ስለሚገባቸው ጥንቃቄዎች ከማስተማር ባለፈ ለወትሮ ማህበረሰቡ በአካል ተገኝቶ ይሳተፍ የነበሩትን ማህበራዊና ሃይማኖታዊ ስርዓቶች ከቤታቸው ሳይወጡ ባሉበት እንዲከታተሉ አድርገዋል። ከዚህ አንጻር የመገናኛ ብዙሀን ህብረተሰቡን ከወረርሽኝ ለመጠበቅ በሚደረገው ርብርብ ምን ያህል ኃላፊነታቸውን እየተወጡ ነው ስትል ባልደረባችን ስመኝሽ የቆየ በኢትዮጵያ የሚገኙ የሚዲያ ተቋማትን አነጋግራለች። እንደሚከተለው ታቀርበዋለች። ለረጅም ጊዜ በሙከራ ስርጭት የቆየውና ዋናውን ስርጭት ከጀመረ ገና የሳምንታት እድሜ ያስቆጠረው ባላገሩ የቴሌቪዥን ጣቢያ ስርጭቱን የጀመረው ከኮሮና ቫይረስ ጋር የተያያዙ መረጃዎችን ለህዝብ በማድረስ ነበር። የቴሌቪዥን ጣቢያው መስራች አባል ና ዋና ዳይሬክተር የሆነው አብርሃም ወልዴ እንደገለጸልን የመላው ህብረተሰብ ርብርብ በሚፈለግበት በዚህ ወሳኝ ወቅት እንደ ሚዲያ ተቋም የራሳችንን አስተዋጽኦ ማድረግ አለብን በሚል ውሳኔ የቴሌቪዥን ጣቢያው የሙከራ ስርጭቱን አቋርጦ ወደ ሙሉ ስርጭት እንዲሸጋገር ተደርጓል ይላል። በዚህ ፋሲካ በዓል ነበረ ዋናው ስርጭት እንጀምራለን ብለን ፕላን አድርገን የነበረው ከዛ ግን በዚህ በወረርሽኙ ምክንያት በአጋጣሚ ባሰብነው አይነት እስኬጁል መሄድ አልቻልንም። ስለዚህ ምን እናደርግ ብለን በቦርድ ቁጭ ብለን ማስከጀናል ምንድነው፣ ሁለት ሀሳብ መጣ። አንድ ቆይና በቃ ነገሮች ሲረጋጉ ያሰብነው ደረጃ እንጀመር የሚል አንድ ሀሳብ ነው። ሌላው ደግሞ በዚህ ሰዓት ላይ ለወገን ካልሰራን የአቃይደን ምን ማለት ነው? ስለዚህ ወገን የሚደሰትበት ነገር፣ አገር የሚደሰትበት ነገር መስራት ግዴታችን ነው። ይህ ነገር በሕክምና ባለሙያዎች በፖሊሶች፣ እና በወታደራዊ ኃይሎች እና በሚዲያ አካላት ጥምረት የሚሰራ ሀገራዊ ስራ አለ እና ሁለተኛው አማራጭ አሸነፈ ማለት ነው። ስለዚህ በሱ መንቀሳቀስ ጀመር። የኮሮና ቫይረስ እያስከተለ ካለው የጤና የኢኮኖሚና ማህበራዊ ቀውስ አንጻር ማህበራዊ ሚዲያዎችን ጨምሮ አጠቃላይ የመገናኛ ብዙሃን ለህብረተሰቡ ትክክለኛ መረጃ የማቅረብና ሰዎች ራሳቸውን እንዲጠብቁ የማስተማር ኃላፊነት ተጥሎባቸዋል። ሌላው ያነጋገር ነውና ዘጠና በመቶ የመደበኛ ፕሮግራሙን በኮሮና ቫይረስ ዙሪያ ባሉ ዘገባዎች የተካው ደግሞ አፍሪካን ሬኔሳንስ ቴሌቪዥን ሰርቪስ ወይም አርትስ ቴሌቪዥን ጣቢያ ነው። የጣቢያው ዋና ኦፕሬሽን ኃላፊ መላኩ ብርሃኑ እንደገለጸልን የኮሮና ቫይረስ እጅግ አሳሳቢ በመሆኑና አሁን ያለውን የተስፋ መስኮት ጠብቆ በበሽታው ሌሎች ሀገሮች እንደተጠቁት ህብረተሰቡ እንዳይጠቃ የማድረግ ኃላፊነቱን ለመወጣት አርት ቴሌቪዥን ከፍተኛ ትኩረት ሰጥቶ እየሰራ ይገኛል። አብዛኞቹ ከዚህ ቀደም የነበሩትን ፕሮግራሞች በሙሉ ስማቸውን ባሉበት ተጠቅሞ ነገር ግን ኮንቴንታቸውን ሙሉ ለሙሉ በኮሮና ቫይረስ ከዚህ አንጻር በሀገር ውስጥ ያሉ የሕክምና ባለሙያዎችን በማነጋገር የበሽታ መተላለፊያ መንገዶችና የሚደረገባቸው ጥንቃቄ ጉጫዎችን በተመለከተ ሕብረተሰቡ በቂ መረጃ እንዲያገኝ ለማድረግ በተለያዩ ፕሮግራሞች ውስጥ ኢንተርቪው ማድረግ እያቀረበ ሕብረተሰቡ እንዲማርበት አድርጓል። የዜና ሽፋኑ ኦልሞስት ዘጠና ፐርሰንት ከሚባለው በላይ በየቀኑ ሽፋን ትኩረት እንዲያደርገው ኮሮና ቫይረስ ስርጭትና የመሳሰሉት ተዛማጅ መረጃዎች ላይ ነው። ያሉን ሳምንታዊ የሆኑ የሳምንት ሁለት ቀን እና ሶስት ቀን የሚጠላለፉ ፕሮግራሞች በተለይ የውይይት ፕሮግራማችን እና ጉዳይ የሚባለውን ጨምሮ ሙሉ ትኩረታቸውን በዚሁ ላይ እንዲያደርጉ አድርገናል። የመዝናኛ ፕሮግራሞቻችን እያዝናኑን ቢሆን ህብረተሰቡ ተገቢው የሆነ እውቀት እንዲያ እንዲጨብጥ ለማድረግ በዚሁ በኮሮና ቫይረስ ወረርሽኝ እና ተዛማጅ መረጃዎቹ ላይ የሚደረጉት ጥረቶች እንዳሉ ሆነው አብርሃምን ኢትዮጵያ ውስጥ ያሉ የሚዲያ ተቋማት ሚዛናዊ አቀራረብ ምን ይመስላል? በሚል ላቀረብንለት ጥያቄ ሲመልስ የኮሮና ቫይረስ አዲስ ወረርሽኝ ከመሆኑ አንጻር እና በበሽታው ያሉ መረጃዎች በሙሉ ጥርት ያሉ አለመሆናቸው ሚዛናዊ ዘገባ ላይ ተጽዕኖ አሳድሯል ይላል። ሚዲያ ትልቅ ትልቅ አስተዋጽኦ ያደርጋል። በእርግጥ ግን የሚዲያው የሚሰሩ ሰዎች የሚዲያው ባለቤቶችም ሆነ ወይም ፕሮዲሰሮቹ በጣም መጠንቀቅ አለባቸው እና አንዳንድ ጊዜ ጣቢያዎች ላይ የሚታዩት ነገር በጣም አብዛኛው ጥሩ ሆኖ ሳለ ግን ከእኛ ሀገር ባህሪ ጋር አስቸጋሪ ነው። አንዳንድ ጊዜ በዛ ቴሌቪዥን ጣቢያ ላይ ራሱ በቃ አድርጎ የተባለው ነገር ሲደረግ እዛው ጋ ታያለች እና በቃ ትስተላለች ሁለተኛ፣ እንደገና ደግሞ መልክትን ሲያስተላለፉ ከበሽታው ጋር ባለ ወይ መቀለብ ወይም ነገሩን አንዳንድ ጊዜ ከባድ ነው። ነገሩንም በጣም ማክረር፣ ነገሩንም በጣም ማቅለል ምልክት ነመሆን ልኩን ማወቅ ራሱ እውቀት ይፈልጋል። ስለዚህ ማንም ተነስቶ ብንሎ በዚህ ጉዳይ ላይ ማስተማር፣ ማንም ተነስቶ በዚህ ጉዳይ ላይ ዘፈን መስራት፣ በዚህ ጉዳይ ላይ ተነስቶ ማስታወቂያ ብን ብሎ መስራት ትክክል አይደለም፤ እሱ ምንም አይነት ስታንዳርድ ስለሌለው። መላኩም በበኩሉ በአሁኑ ወቅት ሀሰተኛ ወይም የተዛቡ መረጃዎች በተለይ በማህበረሰብ ሚዲያው ላይ መቅረባቸው ከበሽታው እኩል ህብረተሰቡ ላይ ጉዳት የማስከተል አቅም አላቸው። ስለዚህ እንደዚህ ያሉ የተዛቡ መረጃዎችን ለማጥራት እንሰራለን ይላል። በተለይ የሚናፈሱ መረጃዎችን በማጥራት ረገድ ስለ ቫይረሱ ያሉ የተዛቡ ንግግር ግንዛቤዎችን ሊያጠሩ የሚችሉ የህክምና ባለሙያዎች ከሙያ ጋር ቀጥተኛ ተዘማጅነት ያላቸው በጤና ሚኒስቴር ለሚዲያ ሪሶርስ ፐርስን ናቸው ተብሎ የተለዩ የህክምና ባለሙያዎች ብቻ ማነጋገር መረጃዎችን በቀጥታው ደብረቱ ተብሎ ማቅረብ ጥረት እያደረግን ነው። የዓለም አቀፉ የምርመራ ጋዜጠኞች ትስስር ያለፈው ወር ላይ ጋዜጠኞች ኮቪድ አስራ ዘጠኝን በምን መልኩ መዘገብ አለባቸው በሚል ጠቃሚ ምክሮችን የያዘ ሪፖርት አውጥቶ ነበር። በሪፖርቱም ላይ ጋዜጠኞች እውነታውንና ግምታዊ ሐሳቦችን እንዲለዩ ትኩረት ለመሳብ ሲባል ዘገባዎችን አስፈሪ እንዳያደርጉና የሚያብራሩ ባለሙያዎችን በጥንቃቄ እንዲመርጡ መክሯል። ለቪኦኤ ለተጠናከረው ዘገባ ስመኝሽ የቆየነኝ ከፌርፋክስ ቨርጂኒያ